በትላንትና ሁለት ይፋ የተደረገውን የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ መሆን ዜና ተከትሎ ከዓለም ዙሪያና ከሀገር ውስጥ ከተለያዩ አካባቢዎች የተሰጡ ምላሾችና አስተያየቶች የዓለም አቀፉ የሰብዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልና ሌሎች ምላሽ። ዘወትር ቅዳሜ በዚህ ሰዓት ላይ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃና ከሳምንቱ ምርጥ ምርጥ እንግሊዝኛ ዜማዎች ጋር ላይ ያማሽን በመጠባበቅ ላይ ይገኛል። ጤና ስጥልን፣ እንደምናመሻችሁ። ክቡራትና ክቡራን አድማጮች ከዛሬ ቅዳሜ ጥቅምት 1 2012 ዓ ም ልዩ ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። በቅድሚያ የሰዓቱን የዓለም ዜና። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ተሸላሚ መሆናቸውን ዩናይትድ ስቴትስ እንደምታደንቅ የውጭ ጉዳይ ሚኒስትሯ ዛሬ አስታወቁ። ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ የወጣውና በመሥሪያ ቤቱ ቃል አቀባይ ቢሮ የተሰራጨው መልእክት እጅግ የተከበረው የኖቤል የሰላም ሽልማት መቶኛ ተቀባይ በመሆናቸው ዩናይትድ ስቴትስ ለዶክተር አብይ አህመድ ደስታዋን ትገልጻለች ይላል። በአፍሪካ አህጉር ሰላም እንዲሰፍን በመፈለግና ከኤርትራም ጋር የነበረው ግጭት እንዲያከትም በማድረግ ጠቅላይ ሚኒስትር አብይ የያዙት ቆራጥነት፣ ደፋርነትን፣ ጥንካሬንና የአመራር ብቃትን ያሳያል ብሏል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መልእክት ይህንን ከፍ ያለ ጊዜም ከኢትዮጵያና ከአህጉሪቱም ህዝብ ጋር አብረን እናከብራለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሌላ በኩል ደግሞ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስ ኤአይዲ ዋና አስተዳዳሪ ማርክ ግሪንም ለጠቅላይ ሚኒስትር አብይ አህመድ ደስታቸውን ገልጸዋል። ይህ በእንዲህ እንዳለ የሶማሊያ ፕሬዚደንትም እንደዚሁ ደስታቸውን ለጠቅላይ ሚኒስትሩ ገልጸዋል። በእነዚህ የደስታ መግለጫዎች ላይ ዘርዘር ያሉ ዘገባዎችን ዛሬና በነገውም ምሽት እያዝ እንመለሳለን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ ላይ ነገ ሊያካሂድ ጠርቶት የነበረውን ሰልፍ መሰረዙን የአዲስ አበባ ባለአደራ ምክር ቤት ነኝ የሚለው አዘጋጅ ቡድን አስታውቋል። መለስካቸው አመሃ እየተከታተለው ነው። መስመር ላይ ይዣዋለሁ። መለስካቸውን፣ እንደምናመሸህ መለስካቸው እንዴት አመሸህ ሰለሞን? እግዚአብሔር ይመስገን። እስቲ ምን ዘርዘር ያለ ጉዳይ ይዘሃል? እንግዲህ ትላንትና የአዲስ አበባ ባለደራ ምክር ቤት እንደምታስታውሰው ጋዜጣዊ መግለጫ ሰጥቶ ነበረ። በዚህ የጋዜጣዊ መግለጫው ላይ ስድስት ነጥቦችን፣ ዓላማዎችን የያዘ ሰላማዊ ሰልፍ ነገ ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ስምንት ሰዓት ድረስ በሚዘልቅ ጊዜ ለማድረግ እቅድ አድርጎ ነበረ። ለዚህም ጥሪ እንዳሳለፈ ይታወሳል። ትላንትና መስቀል አደባባይ ላይ ይህን ሰላማዊ ሰልፍ ስለማድረግ ግን መጨረሻ ላይ መግለጫው ላይ እንደተመለከተው ፖሊስ ይህንን ሰላማዊ ሰልፍ የሚከለክል ከሆነ ሰላማዊ ሰልፉ እንደማይካሄድ ከዚሁ ከአሁኑ ጀምሮ ሕዝቡ እንዲያውቅልን ብሎ አስታውቀው ነበረ አዘጋጆቹ እና ዛሬ ፖሊስ ባወጣው መግለጫ መሰረት ነገ ምንም አይነት ሰላማዊ ሰልፍ አይካሄድም ብሎ ስለወሰነ አሁን ከመሸ በኋላ የምክር ቤቱን መሪ አቶ እስክንድር ነጋን አግኝቼ በስልክ እንደነገረኝ ከሆነ ልክ ትላንትና ባለው መሰረት ነገ በምንም አይነት መንገድ ህዝቡ ወጥቶ ሰላማዊ ሰልፉ ይደረጋል ባለው መሰረት እንደማይካሄድ ማወቅ አለበት እና እንዳይወጣ የሚል መልዕክት አስተላልፏል። ከፖሊስ በኩልስ የተሰጠ ሌላ መግለጫ አለ? ፖሊስ ከቀሪ ጀምሮ በተለያዩ የመንግስት መገናኛ ብዙሀን ነፋዳን ጨምሮ ይሄ ሰላማዊ ሰልፍ ወይም ሌላ ሰላማዊ ሰልፍ ምንም አይነት ሰላማዊ ሰልፍ በአዲስ አበባ እንደማይካሄድ አስታውቋል። ፖሊስ የሰጠው ምክንያት አለ። ሰልፉ እንዳይካሄድ ማሳሰቢያ ያወጣበት ዝርዝር ምክንያት የለም፣ ግን አልተፈቀደም ብሏል። አመሰግናለሁ መለስካቸውን። የተከበራችሁ አድማጮች እየተከታተልን ሁኔታውን መዘገባችንን እንቀጥላለን በሌላ የተያያዘ ዜና የአማራ ክልልን ከአዲስ አበባ ጋር የሚያገናኘው መንገድ ከትናንት ጀምሮ በመዘጋቱ ለእንግልትና መጉላላት ተዳርገናል የሚሉ መንገድ ላይ ያደሩ ተጓዦች ለአሜሪካ ድምፅ ቅሬታቸውን ገልጸዋል። የኦሮሚያ ክልል የአስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በሰጡት ምላሽ መንገዱ የጸጥታ ኃይሉ የደረሰውን ጥቆማ መነሻ ባደረገ fit <fittasha> lai like, moħnuna staw kol. Kolonelu መንገዱ ዛሬ ከሰዓት በኋላ መከፈቱን ቢገልጹም ተጓዦች ግን አለመከፈቱንና ፍተሻም አለመኖሩን ነው ያስታወቁት። አስቴር ምስጋናው ተከታዩን ዘግባለች። የአማራ ክልልን ከአዲስ አበባ ጋር የሚያገናኘው መንገድ ጎሐጽዮን ላይ በመዘጋቱ ለእንግልትና መጉላላት መዳረጋቸውን ነው አንዳንድ ተጓዦች ለአሜሪካ ድምፅ በስልክ የገለጹት። ደጀን የሚባል ከተማ ነው ያለው አፍታሁን ስከ ትናንትና መዘጉት እና ከመሸ በኋላ እንደተከፈተ ገለጹልንና ልናልፍ ስንል ከሄድን በኋላ ማለት ነው ዜና አስመለሱና ማለት እነማን ናቸው ቸሮነ የሚያሉ የክልሉ ልዩ ኃይል ማሉ ብርም ከህዝቡም ይጠይቃሉ። አብዛኛው ግን ያው የትጉራን ያለ ሁሉ በሚያዋጣው ምግብ ምናምን ነው ያለ ሰው ሳንቲም እየተዋጣ ምናምን መንገዱ የተዘጋበት ምክንያት ግን ይሄ ነው ተብሎ የተገለጸላችሁ ነገር አለ? ለባላደራ ሰልፍ እየሄዳችሁ ነው የሚሉ አብዛኛው ሰው ደግሞ በእንደዚህ አይነት መልኩ አይደለም ያለ መንገድ መዘጋት የጀመረው የቱ ጋ ነው? ዋ የሚባል ቦታ ና ወደ ሱቻ አካባቢ ማለት ነው። በጫካ ውስጥም የታቸው አልፍ በሚባል እንደ አጋጣሚ እኛ ማታ ስለሆነ ልናየው የለ ማታ ላየ ናቸውን ግን ተመለሱ የሚል ነገር ስለነበረ፣ እንደ አጠቃላይ እንደ ኮንቦ ተመለሰን መሰናል ማለት ነው። አሁን መንገዱ በመኪና ተዘጋግቷል። ምንም ነገር አሁን ከዚህም ማለፍ አይቻልም፣ ወደዛ፣ ከዛም ወደዚህ ማለፍ አይቻልም ማለት ነው። ፍተሻ አለ። እንደዛ አይነት የሚባል ነገር የለም። አሁን መንገዱ አልተከፈተም፣ አልተከፈተም ሰውን ማለት ነው። የኦሮሚያ ክልል አስተዳደርና ፀጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በስልክ ተጠይቀው በሰጡት ምላሽ መንገዱ የተዘጋው የጸጥታ ኃይሉ የደረሰውን ጥቆማ መነሻ ባደረገ ፍተሻ ምክንያት መሆኑን አስረድተዋል። አይ አሁን ተከፍቷል። ምንም ችግር አልነበረውም። ትላንትና ግን ለምንድን ነበር የተዘጋው? ትላንትናም ዛሬም ዝግ ነበረ። አጋጣሚ በፍተሻው ሂደት መኪናዎች ቆሞ ብዙ እንትን ለሆኑ ይችላሉ እንጂ ምንም የመንገድ መዝጋት ምክንያቶችም የሉም። መንገድም አልተዘጋ። አስተያየት የሰጡን ሰዎች ባለአደራ ምክር ቤቱ አዲስ አበባ ከተማ ላይ ሰልፍ ጠርቷል እና ወደዛ የምትሄዱት ነው የተባል ነው እያሉ ነው። እንደዛ አይደለም አንዳንድ ፍተሻዎች ይችላሉ። ለጸጥታ የሚያሰጉ ነገሮች መሳሪያ ምናምን ሊሆን ይችላል። ፖሊስ የተረጠራቸው ይችላል። ለፍተሻ ትባል ነው መኪናዎችን አስቆመው የፈተሹት እ ለሰላማዊ ሰልፍ ናምን ለው ነገር ኢንፎርሜሽኑ የለም። ወደ አካባቢው ላሉ ተጓዦች ከዚህ ቀለም ምልልስ በኋላ ስልክ ስደውል መንገዱ እንዳልተከፈተና ፍተሻም እንደሌለ ገልጸዋል። እንደገና ወደ ኮሎኔል አበበ ገረሱ መልሼ ስልክ ደወልኩ። ተጓዦቹ መንገዱ አሁንም አልተከፈተም እያሉ ነው ስል ጠየኳቸው። እርሳቸውም ከእውነት የራቀ ነው ሲሉ አስተባብለዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር፣ ወደ ተከታዩ ዘገባ እናልፋለን። አዲስ ፓርቲ ዛሬ ድሬዳዋ ላይ ተመስርተዋል ለሶማሌ ሕዝብ ነጻነትና ዲሞክራሲ እንደሚታገል ያስታወቀው አዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት እንደሚባል አስታውቋል። የፓርቲው መስራች ጉባኤ እስከ ከነገ በስተያሰኝ ለው በዛሬ ዕለት በድሬዳዋ ትሪያንግል ሆቴል በተካሄደው መስራች ጉባኤ ላይ በመቶዎች የሚቆጠሩና ከሁሉም የሶማሌ ክልል ዞኖች እንደተወጣጡ የተነገረላቸው ታዳሚዎች ተገኝተዋል። በመክፈቻ ፕሮግራሙ ላይ የብሔሩ ተወላጅ የሆኑ አባቶችና ምሁራን የሶማሌ ህዝብ በተለያዩ መንግስታት ሲደርስበት የነበረውን ጭቆናና አዲስ የፖለቲካ ፓርቲ የማቋቋምና አስፈላጊነት የሚያጎሉ ንግግሮችን አድርገዋል። ቅንጅት ለዲሞክራሲና ለነፃነት በሚል ስያሜ የተመሠረተው አዲሱ ፓርቲ የኢትዮጵያን ህገ መንግስት እንደሚቀበልና እስከዛሬ ግን ህገ መንግስቱ ሲከበር ነበር ብሎ እንደማያምን አስታውቀዋል። ፓርቲው በብሔራዊ ምርጫ ቦርድ የሚጠበቅ የሚደረግበትን ፊርማ የማሰባሰብ ስራም ጎን ለጎን እንደሚጀምር መስራች አባላቱ አስታውቀዋል። ፓርቲው በሚተዳደርበት ፕሮግራምና ህገ ደንቦች ዙሪያ በቀጣዮቹ ሁለት ቀናት ውይይት እንደሚያካሄድ እና በመጨረሻም የፓርቲው አመራሮች በጉባኤው እንደሚመረጡ የመስራች ጉባኤው አባላት አስታውቀዋል። ፓርቲው ዋና መቀመጫውም ጅጅጋ እንደሚያደርግና ድሬዳዋን፣ አዲስ አበባም ቅርንጫፎች እንደሚኖሩ ተነግሯል። የመስራች ጉባኤውን በተመለከተ በነገ ሁለት ዝርዝር ዘገባ የምናቀርብ ይሆናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ከኢትዮጵያ ውጪ ወደ አለ ዜና ስናልፍ በቱርክ የሰሜን ሶሪያ ወረራ ምክንያት ቁጥሩ መቶ ሺህ የሚደርስ ሰው መፈናቀሉን የዓለም የምግብ መርሃ ግብር ደብልዩ ኤፍፒ አስታወቀ። ራስ አልአይንና ታል አቢያድ ከሚባሉ ከተሞች ነው ይህንን ያህል ሰው የተፈናቀለው። በደብልዩ ኤፍፒ መግለጫ መሰረት በቱርክና በሶሪያ ድንበር ላይ ያለውንና በኩርዶቹ በሚመሩት የሶሪያ ዲሞክራሲያዊ ኃይሎች ቁጥጥር ስር የቆየውን ራስ አልአይን ከተማን የቱርክ ጦር ይዣለሁ ቢልም ኩርዳ ያኑ ተዋጊዎች ግን አስተባብለዋል። የቱርክ የማጥቃት ዘመቻ ከተከፈተ አንስቶ ባለፉት ጥቂት ቀናት ውስጥ 30 ሲቪሎች መገደላቸውን ጽሕፈት ቤቱ ለንደን የሚገኘው የሶሪያ የሰብአዊ መብቶች ቃፊር ነኝ የሚል ቡድን አስታውቋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በትላንትና ዕለት ይፋ የተደረገውን የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ መሆን ዜና ተከትሎ ከዓለም ዙሪያና ከሀገር ውስጥ ከተለያዩ አካባቢዎች የተሰጡ ምላሾችና አስተያየቶች አሰባስበናል። በትላንትናው ምሽት ያስተዋወቅነውንና በሰዓት እጥረት ሳቢያ ማቅረብ ሳንችል የቀረነውን የዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልና ሌሎች ምላሽ የተካተተበትን ዘገባ እናስቀድም። ጠቅላይ ሚኒስትር አብይ አህመድ የ2019 ዓ.ም የኖቤል የሰላም ሽልማት ላይ አስተያየታቸውን የሰጡ የዓለም አቀፍ ተቋማትና ታዋቂ ሰዎች ቁጥር የበዛ ነው። ጥቂቶቹን በትናንትናው ምሽት አሰምተናችሁ ነበር። የተወሰኑትን ደግሞ ቀጥሎ እናሰማችሁ። ሰለሞን አባተ ነው። ከተለያዩ ምንጮች የተገኙ መልእክቶችን አንድ ላይ አጠናቅሮ እንደሚከተለው ያቀናበረው የጠቅላይ ሚኒስትር አብይ አህመድ የኖቤል ተሸላሚነት ዜና እንደወጣ ድምፃቸውን ካሰሙ ዓለም አቀፍ ተቋማት መካከል ዋና ጽሕፈት ቤቱ ለንደን የሆነው የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አንዱ ነው። የቡድኑ የኢትዮጵያና የኤርትራ ጥኚ የሆኑትን አቶ ፍስሐ ተክሌን የደንገረመው አነጋግራ ነበር ያወጣነው መግለጫ እንደሚያመለክተው የተሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ስልጣን ላይ ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎች ይመስለዋል። በተለይ ሰብአዊ መብት በተመለከተ በተለይ ከኤርትራ ጋር ያለው ድንበር ካለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚሁ ግጭት ከፍተኛ ያስተዋጽኦ ነበራቸው። እስከዚህ አንጻር ተገቢ ነው ምናለን። በተለይ ኢትዮጵያ ውስጥ ከሰብአዊ መብት አንጻር ያሉት ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያተጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አለትነት በመምጣት በፊት ጸረ ሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንን፣ አክቲቪስቶች የሚባሉትን ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል እና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉን ሽብር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ዝርጋታ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለው የሰበረ አዋጅ መሰረት ተይዘው ለወራት አሁንም ክስ ሳይመሰረትባቸው ነው ጉዳያቸው እየታየ ያለው። ብዙዎቹ ተቃዋሚዎች፣ ጋዜጠኞች፣ አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው፣ በዚህ ህግ ታርጌት የተደረጉት። ስለዚህ አሁን የሚያሰጋን ነገር ምንድን ነው? ወደ በኋላ የመመለስ ነገር እንዳይኖረው፣ በተለይ ደግሞ ይሄ ሰብአዊነትን በመጣስ የሚታወቅ ህግ ተመልሶ መጥቶ ሳነሳነደ የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ በዚህ የፀረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለትና አላግባብ በዚህ ህግ የተከሰሱ ሰዎችም በአስቸኳይ እንዲፈቱ በዚህ አጋጣሚ ለመጠየቅ ሞክሯል አምነስቲ ኢንተርናሽናል። በተለያዩ ቦታዎች እየታዩ ያሉ የብሔር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል። እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ፣ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። የተወሰኑትም ሃይማኖት ጋርም የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶቹን ቀድሞ በመተንተን እና የከፋ ጉዳት ከማድረሳቸው በፊት የመከላከል ስራ መስራት አለበት። ለምጠቁት በአሁን ህዳር ውስጥ የታሰበ የታቀደ ህዝበ ውሳኔ ፕላን አለ በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የህዝብ ውሳኔ አለ። ከዛ ጊዜ ደግሞ የህዝብ ጉዳይ እንደዚህ ሊመጣ ይችላል ብለን እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ እዚህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ መውሰድ መቻል አለበት። የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎቹ ጋር የሚጠቀሙ መሆን አለበት ለማለት የጠቅላይ ሚኒስቴር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል። በተለይ ከዚህ በፊት የተፈጸሙ ከባድ የሆኑ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ እንዲሁም በየቦታው የሚነሱ ተኮር የሆኑ ጥቃቶች እና ግጭቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና የሰራሽ ብራዎቹ ቤተሰቦችን ለማጥቃት ለማሰር የሚሆነው ህግ አሁን ተመልሶ እንደገና እየመጣ እያየ ነው ነው እና እሱም ቢሆን በዓለም አቀፍ ህግ መሰረት እንደሚስተካከልና በቀድሞ ህግ መሰረት የተያያዙ ጉዳዮችን በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። በዚህ አጋጣሚ ማለት ነው ዓለም አቀፉ የግጭቶች መፍትሄ አፈላላጊ ቡድን ኢንተርናሽናል ክራይሲስ ግሩፕ ወይም አይ ሲ ጂ በምህጻር ስለ ጠቅላይ ሚኒስትር አብይ አህመድ መሸለም የደስታ መግለጫ አውጥቷል። የጠቅላይ ሚኒስትር አብይ ደፋር አመራር ከሀገር ውጭም በሀገር ውስጥም አበረታች ለውጦችን አስገኝቷል ብሏል። አይሲጂ የቡድኑ ፕሬዚዳንት ሮበርት ማሌ በጽሑፍ ባሰፈሩት መልእክት እንዲህ ብለዋል። አገራቸው ከኤርትራ ጋር የቆየችበት ባላንጣነትና የራሳቸውም አገር የውስጥ አስተዳደር ላይ ገጹን ለመገልበጥ ባደረጉት ጥረት አዲስ ተስፋ ላመጡት ለጠቅላይ ሚኒስትር አብይ አህመድ ከሙሉ ልቤ እንኳን ደስ ያለውት ለማለት እፈልጋለሁ። በእርግጥ ከኤርትራ ጋር ያለውን ግንኙነት በማሻሻልም ሆነ ኢትዮጵያ ውስጥም ተሳሳቢና ተጋፊ የሆኑ ኃይሎችን በመጋፈጥ በኩል መከናወን ያለበት ብዙ ሥራ አለ። አብይ ከኢትዮጵያንም ከውጭው ዓለምም ሊሰጣቸው የሚቻለውን ያክል ድጋፍ ማግኘት አለባቸው። የኖቤል ሽልማትም ለሀገሪቱ እጅግ የገዘፈ የኩራት ምንጭ ሊሆን ይገባል። የአይሲጂ የአፍሪካ ዳይሬክተር ኮምፎርት ኤኮም ሽልማቱ ጠቅላይ ሚኒስትር አብይ ስራ ከጀመሩ አንስቶ ስላከናወኑት ተግባር የተሰጠው ዕውቅና ነው ብለዋል። በአህጉሪቱም ደህንነትና ብልጽግናን ለማምጣት አነቃቂ ጥረቶች እንዲያንሰራሩ ለማድረግ የሚያነሳሳ ሊሆን ይገባዋል ሲሉም አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ባስተላለፉት መልእክት የጠቅላይ ሚኒስትር አብይን የኖቤል የሰላም ሽልማት ማሸነፍ ለአካባቢው ደህንነትና መረጋጋት አዲስ ምዕራፍ ነው ብለውታል። ለአፍሪካና ከአፍሪካ ውጭም ለመሪዎች ሁሉ የላቀ ተምሳሌት ይሆናል ብለዋል። የኬንያ ፕሬዚደንት ኡሁሩ ኬንያታም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በአፍሪካ ቀንድና በመላ አህጉሪቱም ለሰላም ለዕርቅና ለመረጋጋት እየተጫወቱ ስላሉት እጅግ የላቀ ተግባር በእውኑ ይህ ሽልማት አብዝቶ ይገባውታል ሲሉ ደስታቸውን ገልጸውላቸዋል። በዓለም ዙሪያ ያሉ ኢትዮጵያውያን መልእክቶቻቸውን እያስተጋቡ ናቸው። በኢትዮጵያና በኤርትራ ጦርነትም ሰላምም ባልነበሩበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት የዛሬው የተባበሩት መንግሥታት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ደስታቸውን ሲገልጹ ከቀደሙት መሃል ነበሩ። እንዲህ ብለዋል። ከጀኔቫ ጠቅላይ ሚኒስትር አብይ አህመድ የ2019 ዓ.ም.ን የኖቤል የሰላም ሽልማት ከኤርትራ ጋር ሰላምን በማምጣት ለተጫወቱት የመሪነት ሚና በማሸነፎ እንኳን ደስ ያለው ኢትዮጵያዊ በመሆኔም ኮራሁ። ሽልማቱ ባለፈው ውጤት ብቻ የሚወሰን ሳይሆን ለሚቀጥለውም ነው ብሏል። ጀርመን የሚገኘው የኢትዮጵያ የሰብዓዊ መብት ኮሚቴ የኮሚቴውን ሰብሳቢ አቶ ስዩም ሀብተ ማርያምን አሉላ ከበደ በስልክ አነጋግሯል። በዚህ አጋጣሚ በድጋሚ ለጠቅላይ ሚኒስትሩ መልካም ምኞቴን እገልጻለሁ። በሰብአዊ መብት ኮሚቴውም ስም ይሄ የኖቤል ሽልማት የተሰጣቸው ለኢትዮጵያ ከአሁን በፊት ከነበረችበት ፍጥጫ ያወጣና ወደ ሰላም የመራት በመሆኑ ጥቅሙ በትልቅ በመጀመሪያ ደረጃ ለኢትዮጵያ ነው። ይሄ የሽልማቱ አጭር ጊዜ ነው፣ በስልጣን ላይ ያሉት ለወደፊቱ አቅጣጫ ነው፣ ከፍተኛ ኃላፊነት የሚጠልባቸው ይሄውም፣ በኢትዮጵያ ውስጥ የሰብአዊ መብቶች መተግበር፣ የዲሞክራሲ መተግበር እንደዚሁም ፍትሀዊ የሆነ የህግ በላይነት በተግባር እንዲታይ እነዚህም ግዴታ ውስጥ ነው። በተጨማሪ ጠቅላይ ሚኒስትሩን የሚያስገባቸው ለያዙት አካሄድ ውስጥ በተለያዩ ሁኔታዎች ለምሳሌ ባለፉት ጊዜያቶች የታሰሩ ሰዎች አሉ ካሁን በፊት የነበረው የጸረ ሽብር ህግ ተመልሶ ይሄ ሁሉ በጣም ከፍተኛ ሀሳብ ውስጥ ከቶናል ሁላችንንም እና የዚህ ኖቤል ሽልማት አሸናፊነታቸው የሚቀጥለውን እርምጃቸውን በደንብ እያስቡ እንዲሄዱበት እና ይሄንንም እንዲተገብሩት ከፍተኛ የሆነ የሞራል አስገዳጅነት ይኖረዋል። ዓለም በሙሉ ወደዛ ነው የሚመለከተው። ስለዚህ በዚህም አጋጣሚኛ ይሄንን መልካም ምኞታችንን እያቀረብን ከአሁን በኋላ ግን የሚሄዱት አካሄዶች ላይ ሀገሪቱ ውስጥ ለሰላም መስፈን ፍትሃዊ ለሆነ የህግ የበላይነት፣ ለዲሞክራሲ መብቶች መከበር ተግተው እንዲሰሩና ይሄም ኃላፊነት እንዳለባቸው ለማሳሰብ ነው። መግለጫ ያወጣል። ጠቅላይ ሚኒስትር አብይ የኖቤል የሰላም ሽልማቱን ማግኘት በዓለም መድረክ ያገኙትን ተቀባይነት በመጠቀም ለምንም አይነት ዘር ተኮር ጸንፈኛ ኃይሎች ሳይንበረከኩ ኃላፊነታቸውን ሙሉ በሙሉ እንዲወጡ ያስችላቸዋል። ያ ብቻ ሳይሆን ከመቼውም በበለጠ ተጠያቂነት፣ አሁንም ተጠያቂነት፣ እንደገና ተጠያቂነት ሙሉ ለሙሉ ማሟላት አለባቸው። ሰዎች ስብሰባ የማድረግ መብታቸው፣ ወጥቶ የመግባት ያለመረበሽ፣ ይሄ ከስርዓት የወጣ ህገወጥ የሆነ የመንደር ቡድኖች በማቋቋም ሰዎች ላይ ጥቃት ማድረስ፣ ማፈናቀል ለእነዚህ ሁኔታዎች በሙሉ በቀጥታ ኃላፊነት መውሰድ አለባቸው። ለውጡ ከጀመረ አንስቶ ድጋፋቸውን ሲገልጹ ከነበሩ በዩናይትድ ስቴትስ የተለያዩ ከተሞች የሚገኙ ምሁራንን አነጋግሬ ነበር በአሜሪካ የኢትዮጵያ ምክትል አምባሳደር ሆነው ያገለገሉት ኢትዮጵያን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እስከ መወከል የሰሩት የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰርና ዲፕሎማቱ ብሩክ ኃይሉ፣ ቀድሞ ኢትዮጵያ ውስጥ የነበረው ስርዓት ብርቱና ድምፃቸው ጎልቶ የሚሰማ ተቃዋሚ የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖው የፖለቲካ ሳይንስ መምህርና የሕግ ባለሙያው ፕሮፌሰር ዓለማየሁ ገብረ ማርያም ያደረግናቸው ቃለ ምልልሶች በሌሎችም የሀገር ውስጥና የአካባቢ ነጥቦች ላይ ካተኮሩ ሐሳቦቻቸው ጋር ሌሎችንም ቁም ነገሮች አካተን በነገው ምሽት እንመለሳለን። ጤና ይስጥልኝ። አድማጮች አሁን ደግሞ ከሀገር ውስጥ ዘጋቢዎቻችን በተለያዩ አካባቢዎች ተዘዋውረው ካጠናቀሯቸው አንድ ሁለቱን እናስከተል። ሙክታር ጀማል ከአዳማ፣ ፀሐይ ዳምጠው ከአዲስ አበባ ነው። ተከታዩን ያደረሱ ነው። እዚህ በወንሳ ከዚህ ከሸገር ነው። ጠቅላይ ሚኒስትሩ እንግዲህ ያሸነፉትን የሰላም የኖቤል ሽልማት እንደ አንድ ኢትዮጵያዊ በጣም ደስታ ይሰማኛል፣ ኩራትን ይሰማኛል። በተለይ ደግሞ ይሄ በአፍሪካ የመጀ አሸናፊ እንደ ሀገር ጠቅላይ ሚኒስትሩ ብቻ ሳይሆን እንደ ሀገር አሸናፊ የሆንበት በመሆኑ በእርግጥ በጣም ደስታ ይሰማኛል። ይሄም እንግዲህ ከተናዊ የሰላም አበርክቶን የተሰጣቸው በተለይ ደግሞ ፓርቲኩላርሊ ከኤርትራ ጋር በራሳቸው ውሳኔና ተነሳሽነት ላደረጉት ጥሩ ሰላም ለማስፈን የተፋጠጡ ሀገሮችን ሰላም እንዲሆኑ ላደረጉትና ላበረከቱት አስተዋጽኦ ይሄ ተሰጥቷቸዋል እና በጣም የሚያስደስት፣ የሚያበረታታ ነው እና ጠቅላይ ሚኒስትሩ ይሄንን ያገኙትን ሽልማት ወደ ውስጥ ወደ ሀገራችን ወዳሉ ችግሮች ደግሞ መልሰውት የበለጠ ሀገሪቷንም ልክ የአፍሪካ ቀንዱ ላይ በነበራቸው የውሳኔ የማስተባበር እንትን አገር ውስጥ ላሉ ችግሮች የሚጠቀሙበታል የሚል እምነት አለኝ። ህዝቡም ደግሞ ይሄ ተስፋ ፈጥሮበት የህዝቡንም አመለካከት ትንሽ ገርቶ ህዝቡም ደግሞ እርስ በራሱ ሰላም የሚፈጥርበት ሁኔታንም ሊያመጣ ይችላል የሚል እምነት አለ። ሀይሉ ሌሊስ አባ ያለው ጠቅላይ ሚኒስትር አብይ የመጀመሪያ ሰው መሆናቸው ስናይ ደስ ሊያሰኘን ይችላል። ግን እኔ ደስታው ምንድን ነው ሙሉ አይደለም። ምክንያቱም ልክ እዚያ ሀገር ውስጥ እንደሚታየው ሰዎች በገፍ እየተገደለ ነው፣ የታሰረ ነው። ከእጅ ውጭ ይሄ ደስታውን ግማሽ ወይ ደግሞ ወደ ዜሮ ያስጠጋል ማለት ነው። ስለዚህ እኔ በዚህ ደስታ ላይ የሚያጨበጭብበትን ምክንያትም የለኝም ወደፊት ይሄኛውን ሽልማት በማግኘታቸው ተነሳስቶ ሰላምና አንድነትን የተለያዩ ነገሮችን ያሻሽላሉ ከሆነ እሰየው ነው ያለዛ ግን ብዙም ትርጉም አይሰጠኝም መጀመሪያ ሰላም ከውስጥ ነው የሚጀምረው ሰላም ከራስ ነው ከቤተሰብ ከአካባቢ ከጎረቤት ከዛ እንደዚህ ያለ ወደ ሀገር ነው የሚሄደው ፋይዳ የለውም በውጮች የምሰጠን ሽልማት ከሀገር ነው ከሕዝብ ነው መሆን ያለብን። ስሜ ሱልጣን አብደላ ይባላል የምኖረው አርሲ ዞን ሲሬ ወረዳ ነው። በእውነቱ ይሄ ሽልማት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ሳይሆን ለኢትዮጵያ ሕዝብ እና ለኦሮሞ ሕዝብ የተሰጠ ታላቅ ሽልማት ነው ብዬ ነው የምወስደው። እሳቸው ያው እንደሚታወቀው የሰላም አባት ከመሆናቸው ጋር ተያይዞ በምስራቅ አፍሪካ ያሉ ችግሮችን ለመፍታት የኢትዮጵያና የኤርትራ ችግር በረጅም ጊዜ የቆየውን ችግር ሊፈቱ ይችለዋል። በሌላም በኩል ያው በደቡብ ሱዳን የተፈጠረው ችግር ይታወቃል። እሱንም በሰላም መንገድ እንዲፈታ ያደረጉ ጥረት ለዚህ ሽልማት ያበቃቸው ስለሆነ በጣም ተደስተናል። በጣም የሚያኮራ ነው። ያው ያለፉ ስርዓቶች የተለያዩ ጠባሳዎችን በተለያዩ ፓርቲዎች የነበሩ እንዳሉ ይታወቃል። ያንን ወደ አንድ ማምጣት የራሱን ያቻለ ቻሌንጅ እንደሆነ ይታወቃል። ይህ ማለት ግን እየፈቱ አይደለም ማለት አይደለም። ችግሩን አሁን የሀገር ውስጥ ያሉት ችግሮችን ለመፍታት በራሳቸው በኩል ያው የራሳቸውን ሮድማፕ በማውጣት እያስተካከሉ ነው። ይህንን ህዝቡም ያው አውቆ በትዕግስት የውጭ ንግድ እንደተፈታ ሁሉ የሀገር ውስጥም ይፈታል፣ እየተፈታ ስለሆነ በትዕግስት ቢጠባበቁ ጥሩ ነው የሚል ሀሳብ አለ። አቡሬስ ይባላለሁ ከአዳማ ከተማ። ደስታ ማዘን የሚታየናል አብይ በማግኘቱ በጣም እንደ ኢትዮጵያም በጣም እደሰታለሁ። በሀገራ ውስጥ እየተካሄደ ተካሄደ ባለው ነገር ደግሞ በጣም አዘን ይሰማናል። ዛሬ በምስራቅ ጦርነት አለ፣ የድርዳዊ ጦርነት እየተካሄደበት ነው። በምዕራብ ዚ አይነት በወለጋ ህዝብ የኢትዮጵያ ሰራዊት ራሱ በገዛ ህዝቡ ላይ ጦርነት እያካሄደ ነው። ወሎ ዛሬ ጦርነት ላለ፣ የቅማምት እንደዛ እየሞቴ ነው። በህዝብ በኢትዮጵያ ውስጥ አሁን ሰላም አለ ማለት አንችልም። በኢትዮጵያ ውስጥ ለረጅም ጊዜ የቆየ ቅም አለ ያ ግን ሳይፈታ ያ ህዝብ ብሎ ያ ማማ አጠፋ ተብሎ ምንም መሳሰብ ዝም ብሎ እንደዚህ ተደመሩ ብሎ ነገር የባሰሩ ጦርነት ወደ ኢትዮጵያ እየመጣ ሰላም ሳይወርድ የጎረቤል ሰላም ስለመጣን ወደ ሌላ ሀገር ማሄዱ አስፈላጊ አይደለም። ስሜ ድሪስ አብዱሮ ይባላል። የምኖረው አዳማ ከተማ ውስጥ ነው። በመጀመሪያ የኖቤል ሽልማቱን በማግኘታቸው ደስተኛ ነን። ነገር ግን እንደተጠቀሰውም በሀገሪቱ ውስጥ አንዳንድ ችግሮች ቢኖሩም ለሳቸው የተሰጠው የኖቤል ሽልማት ሞራላቸውን በማነሳሳት ለተሻለ ስራ ይንቀሳቀሳሉ የሚል እምነት አለኝ ሀገር ውስጥ አንዳንድ ግጭቶች አሉ መፈናቀሎችም አሉ ኮሚቴው የዛሬ ሽልማቱን የሰጠው ኮሚቴ ይህ ነገር እንዳለ ገልጸዋል በመግለጫው ውስጥ ቢሆንም ግን የተሰጣቸው ሽልማት የተሻለ ሰርተው በሀገሪቱ ውስጥ ሰላም እንደሚያመጡ እና በቀጠናው በተለይ አፍሪካ ቀንድ አካባቢ የተሻለች ኢትዮጵያን ሊፈጥሩ ስለሚችሉ ያንን በማሰብ ስለሰጧቸው ያው ጥሩ ነገር ይሰራሉ የሚል አለኝ። እንደውም ይሄ ሽልማት እሳቸው ላይ ጫና ፈጥሮ ከዚህ በፊት ከሚሰሩት ስራ የተሻለ ስራ ይሰራሉ የሚል እምነት አለኝ። እስካሁን አገሪቱ ውስጥም ሰላምን ለማስፈን አንድነትን እኩልነትን እየሰበኩ ስለሆነ የተሻለ ይሰራሉ የሚል እምነት አለኝ። አመሰግናለሁ። ብርሃኑ ላይ እንጂ ሰው ባላለው እንግዲህ ይሄ የሰላም ኖብል ሽልማት በጣም በዓለም አቀፍ የሰላም ጉዳይ ላይ ጠንካራ ስራ ለሰሩ ሰዎች የሚሰጥ ሽልማት ነው። በእውነትም ዶክተር አብይ ባለፉት አንድ አመት ተኩል የሰሩት ስራዎች ስለሆኑ ለሽልማቱ የሚያበቃቸው ነገር ሆኖ ነው ድርጅቱ የሚያገኘው። እኔ እስማማለሁ በዚህ ክራይቴሪያ ነው እነዚህ የሚበቁ ይመስለኛል እና እስማማለሁ። ግን ይሄ ማለት ሁሉንም ስራ ጨርሰዋል ማለት አይደለም። ሀገር ውስጥ ብዙ ነገር ይቀራል። ይህንን ኤነርጂ ተጠቅሞ እንግዲህ አገር ውስጥ ያለ ምንም ነገር ቀጥሎ ይፈታሉ ብዬ እጠብቃለሁ። ስሜ ለሊሳ ማኑኤል ይባላል። አንድ የመንግስታዊ ድርጅት ውስጥ የሪጅናል ማኔጀር በመሆን ነው እየሰራው ያለሁት። ዶክተር አብይ በኩል ወደ ሀገራችን መምጣቱ ራሱ በጣም የሚያስደስት ነገር ነው። ምክንያቱም አንዳንድ ጊዜ እንደዚህ አይነት ሽልማቶች በሚሰጡበት ጊዜ ከዚህ በፊት ሲሰራ ከነበረው የሰላም ስራ እየበለጠ ለስራዎች የሚያነሳሳ ይሆናል የሚል እምነት ስላለኝ ወደ ሀገራችን በመምጣቱ በጣም ደስተኛ ነኝ። ደስ ብሎ ሆነ ያባላ ነው። ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ዶክተር አብይ ሰላም ሽልማት ወይም ደሞኖ በለትራ ማግኘቱ እንደ አንድ ዘጋቢ ደግሞ እንደ ኦሮሞ ልጅ ይሄን መገኘት በጣም በጣም ደስ የሚል ነገር ነው። ደስ ብሎኛል። ነገር ግን አሁን ኦሮሚያ እየሳየው ያለው ነገር ተከለ በምዕራብ እና በደቡብ ኦሮሚያ ታዲያ ያለው ነገር ስናይ ይህን ነገር ተደብቆ እንድቀር የማያደርግም ይመስልሃል? ማለት አንድ ሰው የሰላም ኖበል ወይም ደግሞ ሽልማት ቀበለ ያለው የእሱ ቀይ ደግሞ ቤቱ እየለማ ከሆነ የቤቱ ደም እንዲደበቅ ወይም ደግሞ እንዳይታይ ላረግ ይችላል። ሞሬንሱ እንደራ ይባላል። የአንድ ዓለም አቀፍ ማረታ ጉዳዮች አማካሪ ነኝ። ኢትዮጵያ ልጅ ኮንሰልታንት ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የወሰዱት የኖቤል ፒስ ፕራይዝ እንደ አንድ ኢትዮጵያዊ ደስ ብሎኛል። ይሄኛው ሽልማት ግን ትልቅ አደራ መሆኑ ነው እኔ የሚሰማኝ። እና ስሜቴ ምንድን ነው? ለዶክተር አብይ ትልቅ ሃላፊነት፣ ትልቅ አደራ፣ በጎረቤት አካባቢ፣ በአለም አቀፍ ደረጃ እየሰሩ ያሉትን ነገር ወደ ቤት ለማምጣት ወይ ደግሞ እንዲያመጡ ግፊት፣ ፖዚቲቭ የሆነ ግፊት ይፈጥራል። ሃላፊነት፣ አደራም ለሳቸው ይሰጣል የሚል ስሜት ነው የፈጠረብኝ እና በጣም ደስ ብሎኛል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ትንታኔ ክፍለ ጊዜ ነው የምናልፈው። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። ወደ መደበኛው ፕሮግራማችን ልንመለስ ነው። ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና አሉላ አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ፣ የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም ቆየት ያሉ የተለያዩ ምርጥ ምርጥ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ በቀጥታ ወደ ዜማችን እናመራለን። የመጀመሪያው ዜማ ሀፒ የተሰኘው የፋ William Zimana It might seem crazy what I'm about to say So shall she heal you can take a break Mama hot eloop neck a ghost space with the air that like I don't care baby by the way ይህ በተሰኘው በፋሬል ዊልያም ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ ከአስራ ሶስት ነጥብ ዘጠኝ ሚሊዮን በላይ ቅጂ ተቸብችቧል በዓለም ዙሪያ። በዚህ ዜማ ያልደነሰ የለም፣ በዚህ ዜማ ያልደነሰ የለም። ዜማው ከአስራ ሶስት ነጥብ ዘጠኝ ሚሊዮን በላይ ቅጂ ተቸብችቧል በዓለም ዙሪያ። ወደሚቀጥለው ዜማ ስናመራም እንደዚሁ ቆየት ያለ ዜማ ነው። ብሊቭ የተሰኘውን የሼርን ዜማ ነው የምናደምጠው። የሸርን ዜማ ነበር ያደመጥ ነው። ይህ ዜማ ከወጣ ሀያ አመታት ቢያልፉም አሁንም ድረስ ተወዳጅነቱ እንዳለ ነው። የሰባ ሶስት አመቷ የእድሜ ባለጸጋ ሸር አሁንም ከሙዚቃው መድረክ አልጠፋችም። አዲስ አልበም ለማውጣት በስራ ላይ እንደምትገኝ ታውቋል። በመቀጠል ደግሞ ባንግ ባንግ የተሰኘውን በመቀጠል ደግሞ ባንግ ባንግ እያሉ ሶስት ታዋቂ ድምፃውያን ጄሲጄ፣ አሪያና ግራንዴ እና ኒኪ ሚናጅ የሚጫወቱትን ዜማ እናደምጣለን። ባንግ ባንግ thank you A lot of we dippin' in a pot of blue food. So so so good, it's drippin'. on wood. get a ride in that engine that could go. a robbin' it, bang, bang, cockin' it. Queen Nicki dominant, prominent. It's me, Jesse and Ari. If they test me, they sorry. Riders up like a Harley, then pull off in this Ferrari. If we hangin', we bangin'. Phone ringin', he slangin'. It ain't karaoke night, but get the mic cause I'm singin'. On uh, to the A, to the N, to the G, ባንክ ባንክ የእንግሊዟ ድምፃዊ ጄሲ ጄ የእንግሊዟ ድምፃዊ ጄሲ የእንግሊዟ ድምፃዊ ጄሲ ጄ ከአሜሪካኖቹ አሪያና ግራንዴና ከኔኬ ሚናጅ ጋር በገራ የተጫወቱትን ዜማ ነበር እያደመጥን ነው። ቀጥለን የምናደምጠው ዜማ ነበር እያደመጥን ነው። በመቀጠል ደግሞ ቲምበር የተሰኘውን ፒትቦል ከቲምበር የተሰኘውን ፒትቦል ከቲምበር የተሰኘውን ፒትቦል በኪሻ ታጅቦ የሚጫወቱትን ዜማ ፒትቦል በኪሻ ታጅቦ የሚጫወተውን ዜማ እናደምጣለን። Remember, I'll be the one you won't የራፐር የራፐር ራፐር ፒትቦል ቲምበር የተሰኘ የራፐት የራፐት ፒትቦልን ቲምበር የተሰኘውን ዜማውን ነበር ያደመጥ ነው። ኪሻ ነች ያጀበችው። ይህ ዜማ እንደወጣ ለሶስት ተከታታይ ሳምንታት በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ ሰንብቷል። በዩናይት ስቴትስ ብቻ ሳይሆን በሌሎችም በርካታ ሀገራት የሙዚቃ ሰንጠረዥ ላይ የበላይነቱን ይዞ እንደነበር የሚታወስ ነው። በሀድ ሮማንስ ትለናለች ሌዲ ጋጋ በመቀጠል ባድ ሮማንስ የተሰኘውን የሌዲ ጋጋን ዜማ ነበር ያደመጥነው። በመቀጠል ደግሞ ቦምባስቲክ ይለናል ሻጌ Lover, Lover, lover. Mm -hmm. no, Mr. Lover, Lover, <laughs> she call me Mr. Bombastic, send me fantastic, touch me on me back, she says I'm oh, Mr. Romantic, oh, and me fantastic, touch me on me back, she says I'm oh, Mr. Rowe. Smooth. Just like a silk, soft and cuddly, hug me up like a quilt. I'm a lyrical lover. Now take me thin no filled with my sexual physique. You know me well, Bill. Do me, do oh my well, well. Can't you tell? I'm just like a turtle crawling out of my shell. Tell you captivate my body, put me under a spell. With your couscous perfume, I love your sweet smell. You're the young, the young girl who can ring my bell and I can take rejects. And so you tell me go to well I'm bombas. Fantastic. Me -box, she says, uh, oh. me fantastic. She touch on my -box, She says I'm Mr. Romantic. fantastic. She touch my says i Mr. Boom Boom Boom Boom Boom fantastic. She me on my Mr. Romantic. fantastic. touch my She says i uh, Mr. Boom. To an island of the sweet cold breeze, you don't feel like drive. Well, baby, hand me the keys, and I will take you to a place and set your mind at ease. Don't you stick to my foot bottom, <laughs> baby, please. Don't you play with my nose, cause I'm a tune sneeze. Well, are you are the bun and are me are the cheese. And if I'm me at the rice, i'll well, baby, love you the peas. I'm bombastic, and am fantastic. me on me box, she says, I'm uh, Mr. Says I'm uh, Mr. Boom, boom, boom Basti, mm -hmm. fantastic Touch me on me, bum. She says I'm uh, Mr. Ro oh. Monty, mm -hmm. sounds no, fantastic Touch me on me, bop She says I'm uh, Mr. Boom, boom i say, gimme your lovin' Y'all your lovin' well, good I want your lovin' Y'all be it like you should give you your lovin', girl Your lovin' well, good I want your lovin' Y'all well, your member, they you like to some chorus, the best you should get. Nothing more, nothing less. Give me your digits, chat on your address. I'll bet you confess when you put me to the test that I'm boombastic. me fantastic, got me number boxes, I'm Mr. Roe. Romantic, me fantastic, got me number boxes, i Mr. Boom. fantastic, got me number boxes, I'm Mr. Roe. It'll hit me from the start With such physical attraction, girl, you know to feel the spark I on a few words, now go tell you no sweet talk Now go la la ba la -ba la, -ba -la -na I'll get straight to the point, like a horror-horror-dart Humble you down on me jacuzzi and get some bubble bath Only sound you will hear is the beating of my heart And we will mm hmm and have some sweet pillow talk and bombastic, feel me fantastic Touch me on the box, it says Mr. Rose. ቦምባስቲክ የታዋቂውን የጃማይካ ሬጌ ሙዚቀኛ ተጫዋች የሆነውን የሻጌን ቦምባስቲክ የተሰኘውን ዜማውን ነበር ያደመጥ ነው። ቦምባስቲክ እንደ አውሮፓውያን አቆጣጠር በ1995 ያወጣው የሶስተኛ የስቱዲዮ አልበሙ መጠሪያ ስም ነው። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ አብራችሁኝ ስለቆያችሁ አመሰግናለሁ። ሀንጋ በተሰኘው በማዶና ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው አመሰግናለሁኝ ደሳለኝን፣ ለሙዚቃ ቃና ግብዣው። የማጠቃለያ ዜና ላሰማችሁ። ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ተሸላሚ መሆናቸውን ዩናይትድ ስቴትስ እንደምታደንቅ የውጭ ጉዳይ ሚኒስትሯ ዛሬ አስታወቁ። ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ የወጣውና በመስሪያ ቤቱ ቃል አቀባይ ቢሮ የተሰራጨው መልእክት እጅግ የተከበረው የኖቤል የሰላም ሽልማት መቶኛ ተቀባይ በመሆናቸው ዩናይትድ ስቴትስ ለዶክተር አብይ አህመድ ደስታዋን ትገልጻለች ይላል። በአፍሪካ አህጉር ሰላም እንዲሰፍን በመፈለግና ከኤርትራም ጋር የነበረው ግጭት እንዲያከትም በማድረግ ጠቅላይ ሚኒስትር አብይ የያዙት ቆራጥነት፣ ደፋርነትን፣ ጥንካሬንና የአመራር ብቃትን ያሳያል ብሏል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መልእክት ይህንን ከፍ ያለ ጊዜም ከኢትዮጵያና ከአህጉሪቱም ህዝብ ጋር አብረን እናከብራለን ብለዋል። የውጭ ጉዳይ ሚኒስትሩ ዛሬ የተሻለ ብልጽግናና የሰላማዊ መጻኢ ዘመንን ተስፋ የተሞሉ አፍሪካውያን አዲስ ትውልድ ያለበት ጊዜ ነው ብለዋል ፖምፔዮ በመቀጠልም አፍሪካ ውስጥ ዴሞክራሲና ሰላምን ለማጠናከር ጠቅላይ ሚኒስትሩ የያዙት ጥረት መጪ የዓለም መሪዎች በየአካባቢያቸው ገንቢ ለውጥ ምክንያት እንዲሆኑ ያነቃቃቸዋል ብለዋል። የኖቤል ኮሚቴም ዶክተር አብይ ሰላም እንዲጎለብትና በዓለማችን ግጭቶች እንዲያበቁ ላደረጓቸው የላቁ ጥረቶች እውቅና በመስጠቱ አድናቆታችንን እንገልጻለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጠቅላይ ሚኒስትር አብይ አህመድ ያስተላለፉትን የደስታ መልእክት ቋጭናል ተነስተዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስ ኤአይዲ አስተዳዳሪ ማርክ ግሪንም ለጠቅላይ ሚኒስትር አብይ አህመድ ደስታቸውን ገልጸዋል። ሽልማቱ ለጠቅላይ ሚኒስትር አብይ አህመድ ሰላምና ዓለም አቀፍ ትብብር እንዲጠናከሩ የሚያደርጓቸውን ጥረቶች፣ በተለይ ደግሞ ከጎረቤት ኤርትራ ጋር የነበረውን የድንበር ግጭት እንዲፈታ የወሰዱትን ቆራጥነት የሚያጎላ ነው ብለዋል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እንሰናብታለን። ነገ እሁድ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። በእኔ በኩል ሰላም፣ ደህና አድሩ።